በምዕራብ ኦሮሚያ የሚገኙ ነዋሪዎች በአርቲስት ሃጫሉ ሞት የተሰማቸውን ሐዘንና ቁጣ በሰላማዊ መንገድ ገልጠዋል በደቡብና በምስራቅ ኦሮሚያ አንዳንድ አካባቢዎች በሰውም ሆነ በንብረት ላይ የደረሰ ጥቃትም ሆነ ጉዳት አለመኖሩም ተገልጧል። በአሁኑ ሰዓት የምዕራብ ኦሮሚያ ከተሞች የተረጋጉ ሲሆን የንግድና የስራ እንቅስቃሴዎችም ክፍት መሆናቸውን የአካባቢው ባለስልጣናት ለአሜሪካ ድምፅ ተናግረዋል። በአንጻሩም ብዙ ሰዎች አሁንም እየታሰሩ መሆናቸውን ናኮር መልካከ አምቦ ዘግቧል። ደረጀ ደስታ አነጋግሮታል። ሰላም፣ እና ኮር እንደምን አለ? እግዚአብሔር ይመስገን። እንደምን አለ ማለት ነው ደረጀ። በሌሎች አካባቢዎች በሰውና በንብረት ላይ ከፍተኛ ጉዳት ሲፈጸም መቆየቱ ሲዘገብ ሰንብቷል። በዚያ አሁን አንተ ባለበት በምዕራብ ኦሮሚያ በግለሰቦች ላይ የደረሰ አካላዊ ጥቃት ግድያም ሆነ የንብረት ቃጠሎና ውድመት ደርሷል፣ በዛ ያለ ችግር ተከስተዋል። ካለፈው ከተነጋገርንበት ጊዜ ወዲህ አዲስ ነገር አለ? ባለፈው ሳምንት በአምቦ ከተማ፣ በነቀምቴም ከተማ እንዲሁ በ የአርቲስት አጫሉ ሁንዴሳን ግድያ በመቃወም በወጡ ሰልፈኞች እና በጸጥታ አካላት መካከል በተከሰተው ግጭት የሰዎች ሕይወት ማለፉን ገልጸን ነበር፣ ባለፈው ሳምንት ማለት ነው። ከዛ ውጭ በአምቦ ከተማ በአንድ ሆቴል ላይ ጥቃት ተፈጽሞ መስታወት መሰበሩን እንዲሁም የአምቦ መናሪያ ላይ መስታወት ሰበራ እንደተደረገ እንዲሁ ገልጸን ነበር። ከዛ ውጪ በምዕራብ ኦሮሚያ ከተሞች በቀምቴ፣ በጊምቢ፣ በደሚዶሎ ጥቃቶች እንዳልነበሩ እንዲሁ ለማረጋገጥ ያለው እዚህ ከተሞች ያለው ሁኔታ ሰላማዊ በሆነ መንገድ ሰልፉ እንደተጠናቀቀ እንዲሁም የአካባቢዎቹ ባለስልጣናት ነግረውኛል። ይሄ ነው ያለው ደረጃ። በአካባቢው በርካታ የታሰሩ ሰዎች መኖራቸው እየተነገረ ነው። ምን ያህል ሰው ታስሯል? የእስሩስ ሁኔታ ምንድን ነው የሚመስለው? በእነዚህ ዙሪያ ያስ ያለ በየዞኑ ተንተን ማድረግ ያስፈልጋል። ስለዚህ በምዕራብ ሸዋ ዞን በአምቦ ከተማ ባለፈው ሳምንት ቁጥራቸው በውል ያልተገለጸ ሰዎች መታሰራቸው ከቤተሰቦች መካከልን ጠይ ቀን ለመረዳት ችለናል። የአምቦ ከተማ ፖሊስ መምሪያ የወንጀል ምርመራ ክፍል ኃላፊ የሆኑት ኢንስፔክተር አሰፋ ድሪባም በዚህ ዙሪያ ቃለ መጠይቅ ሰጥተው ነበር። በባለፈው ሳምንት ማለት ነው። በትናንትናው እለት ከታሰሩ ሰዎች መካከል እሳቸው ሰላሳ የሚሆኑ ሰዎች ታስረዋል ብለዋል። ከነዛ መካከል ወደ ፍርድ ቤት የቀረቡ ነበሩ። ከቤተሰብ መካከል ለማጣራት እንደሞከርኩት ማለት ነው። ወይዘሮ ዱሌ ሴዳ የኦነግ አባል ናቸው። የኦሮሞ ነፃነት ግንባር ኦነግ አባል ናቸው። በባለፈው ሳምንት መታሰራቸውን ገልጸዋል። ሰዎቹ ወይዘሮ ዶሌ ሴዳን ጨምሮ ማለት ነው ሰላሳ የሚሆኑ ሰዎች የታሰሩበት ምክንያት በአምቦ ከተማ ሁከት ለመቀስቀስ እንዲሁም የሰዎች ህይወትና አካል ላይ ንብረት ላይ አደጋ ለማድረስ ሲሞክሩ የተያዙ ሰዎች ናቸው ብሎ የአምቦ ከተማ ፖሊስ የገለጸው ማለት ነው። በትናንትናው እለትም ከቤተሰብ መካከል ለማረጋገጥ እንደቻልኩኝ አራት ሴቶች እና በርከት ያሉ ወንዶች በአምቦ ወረዳ ፍርድ ቤት ቀርበው የህግ ስርዓቱ መጀመሩ መካከል ለማረጋገጥ ችያለሁ። ለቤተሰብ የተናገሩ ሰዎች እንደነገሩኝ ሰዎቹ ሁከት በመቀስቀስ እና ንብረት በማውደብ ተጠርጥረው ፍርድ ቤት መቅረባቸውን ለሚቀጥለው ሐምሌ ስምንት ቀጠሮ መያዙን እንዲሁ ከቤተሰብ መካከል ለማረጋገጥ ችያለሁ። ይህንን ከፖሊስ ለማረጋገጥ ወደ አምቦ ከተማ ፖሊስ መምሪያ የምርመራ ክፍል ኃላፊ የሆኑት ኢንስፔክተር አሰፋ ዲሪባ በድጋሚ ደውዬ ለማረጋገጥ ሙከራ አድርጌያለሁ። ስራ ላይ በመሆናቸው አስተያየት ለመስጠት እንደሚቸገሩ በመናገራቸው ይህንን ማድረግበት አልቻልኩም። ወደ ነቀምቴ ከተማና ወደ ሌሎቹ ለማምራት ያህል በነቀምቴ ከተማ ቁጥራቸው ከመቶ ሀያ ስድስት ሰዎች በላይ በነቀምቴ ዜሮ አምስት ዜሮ ሰባት ዜሮ ስድስት የደህንነት ግቢ እንዲሁም ደግሞ ፓርክ ግቢ በሚባል ትምህርት ቤት ታስረው ይገኛሉ፣ በማለት ከቤተሰቦች መካከል ነግረውናል። ይህንንም ለማረጋገጥ ወደ ነቀምቴ ከተማ ፖሊስ ኃላፊ ኮማንደር ተፈሪ ታደሰ ደውዬ ነበር። ስልካቸውን ባለማንሳታቸው ማረጋገጥ አልቻልኩም። የነቀምቴ ከተማ የጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ምዝጋኑ ዋጋሪ ግን በፖለቲካ አመለካከቱም ሆነ ባለፈው ሳምንት ስል ተያይዞ አንድም ሰው አልታሰርም ሲሉ ተናግረዋል። ሰዎች ግን ወንጀል በመፈጸማቸው ሊታሰሩ ይችላሉ ብለዋል። ባለፈው ሳምንት ወንጀል በመፈጸም ተጠርጥረው የታሰሩ ሰዎች ካሉ በሚለው ለማረጋገጥ ሙከራ አድርጊያለው። እሳቸው ይህንን ቁጥር ከፖሊስ አረጋገጥ ብለዋል። ከፖሊስ ለማረጋገጥ አልተቻለም። በዛው በምስራቅ ወለጋ ዞን በሲቡ ስሬ ወረዳ፣ በዲጋ ወረዳ፣ በኢቨንቱ እና ሀሙር ወረዳ በአጠቃላይ አስራ ስምንት የሚሆኑ ሰዎች በተለያዩ ቦታዎች ታስረው እንደሚገኙ የምስራቅ ወለጋ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኮሚቴዎች መካከል አንድ ግለሰብ ገልጸውልኛል። ስማቸውን የማደ የሚደረግ ሰው ለደህንነት ሲባል ስሜ እንዳይጠቀስ ስላሉ ነው ይህንንም ለማረጋገጥ ከትናንት ጀምሮ ወደ ምስራቅ ወለጋ ዞን ፀጥታና አስተዳደር ጽህፈት ቤት ኃላፊ አቶ በልአሳ ጎበና ስደውል ነበረ ስልካቸውም ባለማንሳታቸው በዚህም ጉዳይ ማረጋገጥ አልቻሉ ማለት በምዕራብ ወለጋ የአርቲስት አጫሉ ሁንዴሳን ግድያ ለመቃወም የተወጣው ሰልፍ በጣም ሰላማዊ ነበር ብለዋል የዞኑ ዋና አስተዳዳሪ አቶ ኤልያስ ኡመታ ባለፈው ሳምንት በአስራ ሁለት ወረዳዎች ገደማ የአርቲስቱን ሞቲ የሚያወግዙ ሰልፎች ተካሂደዋል። ሰልፉንም ተከትሎ አንድም ንብረት አልወደመም። በሰዎች ላይ የደረሰም አካላዊ ጉዳት የለም። በሌሎች ቦታዎች የተስተዋለው ሃይማኖትን፣ እንዲሁም ብሔርን ያተኮረ የሚመስል አደጋም አልደረሰም። በሰላማዊ ሁኔታ ተጠናቋል ብለዋል እርሳቸው። ሆኖም ከህብረተሰቡ መካከል በነጆ ወረዳ፣ በጌልቱካራ ወረዳ፣ እንዲሁም በመንዲ ወረዳ፣ በሌሎችም ወረዳዎች ሰዎች ታስረዋል ተብሎ የሚመጣ ቅሬታ ሁኔታ ነበረ። ይህንንም አረጋግጠዋል እርሳቸው። ሰዎች ግን የታሰሩት በሰልፍ ላይ ስለተሳተፉ ወይም ደግሞ የእውነትን ባንዲራ ስለያዙ ወይም ተቃውሟቸውን በድምፅ ስላሰሙ ሳይሆን በአንዳንድ ቦታዎች ላይ ሁከት ለመቀስቀስ አመፅ ለመፈጸም እንዲሁም ሰዎች ላይ ጥቃት ለማለት ነበር ብለዋል። በአሁኑ ጊዜ የህግ ሂደታቸው ተጀምሯል በማለት ገልጸውልኛል አቶ ኤልያስ መታ የምዕራብ ወለጋ ዞን ዋና አስተዳዳሪ። በቄሌም ወለጋ ዞንም ባለፈው ሳምንት የአርቲስት አጫሉ ሁንዴሳን ግድያ የሚቃወም ሰልፍ ተከናውኗል። ይህም ሰልፍ በሰላማዊ ሁኔታ መጠናቀቁንና በአካባቢው ምንም አይነት ጥቃት አለመሰንዘሩን የዞኑ አስተዳደርና ጽሕፈት ቤት ኃላፊ አቶ ተፈሪ አሰፋ ገልጸውልኛል። ማለት አቶ ተፈሪ አሰፋ እንደገለጹት ከሆነ ስድስት ሰዎች ናቸው የታሰሩት። እነሱም የታሰሩበት ምክንያት ወደ አዲስ አበባ የሚወስደውን በሰዩ ወረዳ ውስጥ የሚገኘውን የአስፋልት መንገድ ለመቁረጥ እና ሁከት ለማነሳሳት ጥረት ሲያደርጉ የነበሩ ስድስት ግለሰቦች ናቸው የታሰሩት። የእነሱም ሂደት እንዲሁ መረጃ እና ማስረጃ ተሰብስቦ ወደ ፍርድ ቤት እንዲቀርቡ ሂደቱ ተጀምሯል የሚል መልስ ነው የሰጡኝ ማለት ነው። በአጠቃላይ ያለው ሁኔታ ይህንን ይመስላል። ይህንን ግን ለማገናዘብ ምናልባት ሰዎች በተለያዩ ቦታዎች ሲታሰሩ ምን ያህል የህግ ሂደቱን ተከትሎ ነው እየታሰሩ ያሉት? በአርባ ስምንት ሰዓት ውስጥ ወደ ፍርድ ቤት ይቀርባሉ። ነጻ የሚሆኑ ከሆነ ይለቀቃሉ፣ ወይም ወንጀልም ፈጽመው ከሆነ በፍርድ ቤት ከተረጋገጠ በኋላ ፍርድ ሂደታቸው ይቀጥላል የሚል ለማረጋገጥ በምስራቅ ወለጋ ነቀምቴ ከተማ ነዋሪ የሆኑትና ከዚህ በፊት በፖለቲካ አመለካከታቸው ታሰሩ ከተባሉ ሰዎች መካከል ለአንዱ በጥብቅና ሲቆሙ እንደነበር የገለጹልኝ ስማቸውን ለደህንነታቸው ሲባል መጥቀስ ያልፈለጉ የሕግ ባለሙያ እንደነገሩኝ ከሆነ የነቀምቴ ከተማን በአያነት ለማንሳት ሰዎች በፖሊስ ቁጥጥር ስር የሚውሉበት ሁኔታ እና በፖሊስ ጣቢያ የሚታሰሩበት ሁኔታ አነስተኛ ነው። በማይታወቅ ቦታ አንዳንዴ፣ በመንግስት መስሪያ ቤት ጭምር በደህንነት ግቢ፣ እንዲሁም በፓርክ በሚባሉ ትምህርት ቤት፣ በሌሎችም ቦታዎች እየታሰሩ ለማረጋገጥ አስቸጋሪ የሚሆንበት እና በአርባ ስምንት ሰዓትም ወደ ፍርድ ቤት ቀርበው የምርመራ ሂደቱ የማይቀጥልበት ሁኔታ ይስተዋላል። በኋላም ላይ ሲለቀቁ ያለምንም የፖሊስም ሆነ ፍርድ ቤት ጥያቄ የሚለቀቁበት ሁኔታ ይኖራል። ሕገ መንግስቱ ግን አንድ ሰው ሲታሰር ቢያንስ በአርባ ስምንት ሰዓት ውስጥ ወደ ፍርድ ቤት መቅረብ እንዳለበት፣ ከቤተሰብ ጋር መገናኘት እንደሚችል፣ ጠበቃም ማቆም እንደሚችልና ንጽሕናው ሕክምናው ምግቡ፣ የሚተኛበት ቦታ መጠበቅ እንዳለበት ይገለጽ ነበር። ይህ ግን ሲከናወን አይታየም ሲሉ ነግረውኛል። ይህንን ምን ያህል የታሰሩ ሰዎች አያያዝ ምን ይመስላል የሚለውን ለማረጋገጥ ወደ ኦሮሚያ ክልል አቃቤ ሕግ ቢሮ ደውዬ ነበረ። ሆኖም ስላልተሳካልኝ፣ በዚህ ዙሪያ አላገኘውኝም። የሚሳካልኝ ከሆነ ይዤ ለመቅረብ እሞክራለሁ። አመሰግናለሁ ናኮል። እኔም አመሰግናለሁ ደረጀ።